የድሬዳዋ አስተዳደር ምክር ቤት ዛሬ ባካሄደው ሁለተኛ የስራ ዘመን አምስተኛ አስቸኳይ ጉባኤው በፈቃዳቸው የስልጣን መልቀቂያ ያቀረቡትን የቀድሞ የአስተዳደሩ ከንቲባ ኢብራሂም ኡስማንን ጥያቄ ተቀብሎ አቶ ማህዲ ጊሬን በምክትል ከንቲባነት አስተዳደሩን እንዲመሩ መርጧቸዋል። በአስተዳደሩ የፖለቲካ የጸጥታ ችግሮችንና ነዋሪውን ወደ አደባባይ እንዲወጣ ያስገደዱ ማነቆ የሆኑ የልማትና የመልካም አስተዳደር ችግሮች መኖራቸውን መነሻ ያደረገ የሪፎርም ስራ ሲሰራ ቆይቷል። በፌዴራል መንግስትና በአስተዳደሩ የተከናወነው የፖለ የፖለቲካ ሪፎርም አካል ተደርጎ የሚወሰድም ነው የዛሬው የአመራር ለውጥና ሽግሽግ። በዚህ ሂደት በዛሬው ዕለት በምክትል ከንቲባነት አስተዳደሩን እንዲመሩ የተሾሙት አቶ ማህዲ ጊሬ እነዚህን ችግሮች ለመፍታት እንደሚሰሩ ተናግረዋል። ከመልካም መስተዳደር አኳያም የአስተዳደራችን ነዋሪ ለከፍተኛ ብሶትና ተስፋ መቁረጥ ያደረሱ በየጊዜው ሳይፈት በመቆየታቸው በመደራረባቸው አመራሩና ነዋሪው ሆድና ጀርባ አድርገውታል። እነዚህን ለቆ የህዝቡን ተሳትፎ ባረጋገጠ መልኩ እንዲፈቱ በማድረግ እና ተገቢውን አገልግሎት የመስጠት በእነዚህ ሂደቶች ተጠያቂነት እያረጋገጡ መሄድ ነገ የማይባል ጉዳይ በመሆኑ ላረጋግጥላችሁ እወዳለሁ። ምክትል ከንቲባው የወጣቶችን ችግሮች ለመፍታት ከወጣቱ ጋር በሰለጠነ አግባብ እንደሚሰሩም ያረጋገጡት የስራ አጥነት ችግሩን ለመፍታት እንደ መንግስት ማሰብ የሚጠይቅ በመሆኑ በአስተዳደሩ ደረጃ ያሉት በአጠቃላይ አቅሞችን በመጠቀም ከወጣቱ ጋር በሰለጠነ መንገድ በየጊዜው እየተወያየን ለጋራ ችግር ችግራችን የጋራ መፍትሄ መፈለግ ቁልፍ ተግባራችን ይሆናል። በምክር ቤቱ የስንብት ንግግር ያደረጉት የቀድሞ አስተዳደሩ ከንቲባ ኢብራሂም ኡስማን በበኩላቸው በብዙ ፈተናዎች ውስጥ የሚፈለገውን ያክል ባይሆንም የሚቻላቸውን ለመስራት ጥረት ማድረጋቸው ገልጸው በአስተዳደሩ ማነቆ የሆነውን ቡድናዊ ትስስር በማስወገድ ህዝቡን በማሳተፍ መስራት ከተቻለ ለውጥ ማምጣት ከባድ አይሆንም ብለዋል። በሌላዋ የህዝብን እርካታ የፈጠረና የከተማውን የቀደመ ስም በሚመጥን ልክ ልማትና እድገት ባለመምጣቱ እኔም እንደ ማንኛውም የድሬዳዋ ልጅና የድሬዳዋ ነዋሪ ቁጭት ይሰማኛል። በመሆኑ በከንቲባነት ተመድቤ በሰራሁበት ባለፈው ሶስት አመት ተኩል ጊዜ አጠቃላይ ሀገራዊ ሁኔታ በህግ የተሰጠኝ የስልጣን ወሰድና አቅም በሚፈቅደው ልክ ልማቷ የተፋጠነ ለነዋሪዎቿ የምትመች ድሬዳዋን ለማድረግ ማነቆቹ የበዙ ቢሆንም በምችለው ሁሉ ያላሰለሰ ጥረት በአስተዳደሩ ማነቆ የሆኑትን ከቡድናዊ ትስስርና ከኪራይ ሰብሳቢነት አስተሳሰብ የሚመነጩ የመልካም አስተዳደር ችግሮችን በመታገል ሕዝቡን በተለይም ወጣቱን በበቂ ሁኔታ በማሳተፍ በትኩረት መስራት ከተቻለ የሬዳዋን ህዳሴውን ማድረግ የሚከብድ ጉዳይ አይሆንም። የቀድሞ ከንቲባ ኢብራሂም ስር የሰደደ የፍቅርና አብሮ የመኖር እሴት እንዲሸረሸርና እንዲጠፋ ከቅርብ ጊዜ ወዲህ እየታየ ያለውን መጠራጠር እንዲጠፋ ሁሉም ነዋሪ የበኩሉን እንዲያደርግም ጥሪ አቅርበዋል። ከቅርብ ጊዜ ወዲህ በከተማችን በየአጋጣሚ በሚፈጠር ውዥንብር እንደ ቤተሰብ ተዋህዶ በሚኖረው ህዝብ መሃል እየፈጠረ ያለው መጠራጠር ድሬዳዋን ድሬዳዋ ያደረገው ፍቅርና መተማመን ጨርሶ እንዳያጠፋው ሁላችንም እንድንጠብቀው በዚሁ አጋጣሚ አደራ ለማለት ፈልጋለሁ። የአስተዳደሩ ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ ቀድሞ አፈ ጉባኤ ሆነው ሲያገለግሉ የቆዩትን አቶ ከድር ጁሀርን የአስተዳደሩ ምክትል ከንቲባና ንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ሲያደርግ አቶ አብደላ አህመድን የምክር ቤቱ አፈ ጉባኤ አድርጎ ሾሟል። በተጨማሪም አቶ ሙሳ ጠሀ የአስተዳደሩ ፍትህ፣ ጸጥታና ህግ ጉዳዮች ቢሮ ኃላፊ፣ አቶ አብዱሰላም አህመድ የግብርና ውሃ፣ ማህድንና ኢነርጂ ቢሮ ኃላፊ፣ ወይዘሮ ሙሉካ መሀመድ የትምህርት ቢሮ ኃላፊ እንዲሁም ወይዘሮ ፋጡማ ሙስጠፋ የአስተዳደሩ ሴቶችና ሕጻናት ጉዳይ ቢሮ ኃላፊ ሆነው እንዲያገለግሉ ሾሟቸዋል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።